የአዲስ አበባን ገጽታ ለመቀየር ባወጣቸው የመሰረተ ልማት ዝርጋታ ውጥኖች መሰረት ሰፊ የግንባታ ስራ እየተካሄደ ነው። አንድን የሀገር ዋና ከተማ በአጭር ጊዜ ለመቀየር የሚደረግ ጥረት አንድምታም ሊኖረው ይችላል ስትል ዘጋቢያችን ማርቴ ፋንደር ቮልፍ ከአዲስ አበባ በላከችው ዘገባ ጠቅሳለች። አዳነች ፍስሐዬ ታቀርበዋለች። በኢትዮጵያ መዲና አዲስ አበባ የሚታይ ነገር ቢኖር ትልልቅ የህንፃ ሥራ መኪናዎችና የግንባታ ስራ ነው። የኢትዮጵያ ኢኮኖሚ በፍጥነት እያደገ ነው። ለመስሪያ ቤት ቦታዎች፣ ለገበያ ማዕከሎች፣ ለመኖሪያ ቤቶችና ለመጓጓዣ አቅርቦት ያለው ፍላጎትም ከዛ በበለጠ እያደገ ሄዷል። አዲስ አበባ ትልቅ የህንፃዎች ግንባታ ቦታ ትመስላለች። ከባድ የህንፃ መሳሪያዎች እንቅስቃሴም መንገዶችን እየዘጋ ነው። ሁኔታው ያስከተለው የትራፊክ መጨናነቅ ሰዎች የሚከፍሉት ዋጋ ሆኗል። በዚህ ምክንያትም በሁኔታው ያልተደሰቱ ሰዎች መኖራቸው አልቀረም። አንድ ባለታክሲ የራሱን መፍትሄ ፈጥሯል። መንገዶቹ በጣም ተጨናንቀዋል። ስለሆነም በደንበኞች ላይ ዋጋ ከመጨመር በስተቀር ሌላ አማራጭ የለኝም። የተባበሩት መንግስታት ድርጅት እንደሚለው ከአዲስ አበባ ከተማ ሰማንያ ከመተው በደሳሳ ሰፈርነት ይመደባል። ይህን ችግር ለማስተካከልም የአስር ዓመታት እቅድ ወጥቷል። በእቅዱ መሰረት አንድ ነጥብ አምስት ሚሊዮን ዝቅተኛ ዋጋ የሚጠይቁ መኖሪያ ቤቶች፣ የንግድ ህንፃዎች እና እነዚህን ሁሉ የሚያገናኙ የባቡር ሀዲዶች የመገንባት እንቅስቃሴ እየተካሄደ ነው። በአዲስ አበባ ዩኒቨርሲቲ ስለ ከተማይቱ እቅድ ከሚያወጡት መካከል አንዱ የሆኑት አቶ አብርሃም ወርቅነህ በፍጥነት የሚካሄድ ልማት ለአጭር ጊዜ የማይመቹ አንደምታዎች አሉት ይላሉ። በከተማም ሆነ ራቅ ባሉ ቦታዎች ያሉ ገበሬዎች ከመኖሪያ ቤታቸው ቦታቸው ተፈናቅለዋል። በከተማይቱ አካባቢያቸውን የለዩ ማኅበረሰቦች እየተስፋፉ ነው። የማኅበረሰባዊ ግንኙነት ችግር እየተፈጠረ ነው። ታሪካዊ ቦታዎች እየፈረሱ ይገኛሉ። በከተማይቱ የመዋሃድ መንፈስ እየጠፋ ነው። ከእቅድ አንጻር ሲታይ ደግሞ የከተማ እቅዶች አንዳንዴ ልማትን የማያካትቱ ከሆነ ወይ ከተጣሱ ችላ ተብለዋል ማለት ነው። ግዙፍ የሆኑት የመሰረተ ልማት ዝርጋታ ውጥኖች የልማት እቅዶችን ቀድመው እየሄዱ ነው። ለምሳሌ አብዛኞቹ አዳዲስ ሕንፃዎች በእቅዱ መሰረት የመኪና ማቆሚያ ቦታዎችን አያካትቱም። ብዙውን ጊዜ ለመኪና ማቆሚያ ተመድበው የነበሩት ቦታዎች ሱቆች ወይም የምሽት ጭፈራ ቤቶች ይሆናሉ። ይህ ሁኔታም ድሮም የተጨናነቁት መንገዶች የባሰ እንዲሆኑ ያደርጋል። የከተማይቱ አስተዳደር ችግሩን ይረዳል የእድገት ሂደት የሚያስከትለው አለመመቸት አድርጎ ያየዋል። ጉዳዩን የሚመለከታቸው ሁሉ ትምህርት እንደሆነም ይናገራል። የመሬት ልማትና የከተማ ተሃድሶ አገልግሎት ዋና አስተዳዳሪ አቶ ሐረጎት አለሙ ስለ ጉዳዩ ያብራራሉ። ዘ አዘር ቻሊንጅንግ ኢሹ ዩ ኖው ዘ ሊሚትድ ካፓሲቲ ቱ ኢንፎርስ ዘ ሎውስ ሌላው ያለብን ፈተና የተለያዩ የልማት እንቅስቃሴዎችን ለመቆጣጠር እንዲቻል የዋናውን እቅድ ሕግ ለማክበር ያለው ብቃት ውስን መሆኑ ነው። ከችግሮቹ አንዱ የባለሙያዎች ክህሎት ውሱን መሆኑ ነው። የልማቱን ሂደት ለመቆጣጠር የሚያስችል ጠንካራ አስከባሪነትም የለም። በአሁኑ ወቅት ለሁለተኛ ጊዜ የወጣው የአስርተ ዓመት ዕቅድ እነዚህን ችግሮች ለማቃለል እየጣረ ነው። እስከዚያው ድረስ ግን የአዲስ አበባ ነዋሪዎች በመንገዶች ላይ የሚታየውን ትርምስ ለጥቂት ተጨማሪ ዓመታት መቻል ሊኖርባቸው ነው።